ኢንሽቲቭ ወይም አንድ የዓለም ጤና ተነሳሽነት በአሜሪካን ሀገር በሚገኘው በኦሃዮ ዩኒቨርሲቲ አማካኝነት የተመሰረተ ተነሳሽነት ሲሆን ላለፉት አስር ዓመታት ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19፣ ኢቦላ፣ የእብድ ውሻ በሽታ፣ በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳ ታንዛኒያ፣ ሜክሲኮ፣ ብራዚል እና ታይላንድ እየተንቀሳቀሰ ሲያጠና ቆይቷል። ኤደን ገረመው የተቋሙ መስራችና የተላላፊ በሽታዎችና የሞሎኪውል ጥናት ተመራማሪ የሆኑትን ፕሮፌሰር ወንዶሰን አበበን አነጋግራቸዋለች። ውይይታቸው ፕሮፌሰር ወንዶሰን ስለ ግሎባል ዋን ሄልዝ ከሚያስረዱበት ይጀምራል። ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሽቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣ ነው ነው ከኦሃዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣ ነው ሆኖ ይሄ የዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን ሰባት ነጥብ ስድስት ቢሊየን የህዝብ ቁጥር ሲኖር በሁለት ሺህ ሀምሳ እዚህ ወደ አስር ቢሊየን ይደርሳል ተብሎ ይገመታል። የአለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ያለው ኢንተራክሽን እነዚህ በነፍሳትና በኢላም የሚተላለፉ በሽታዎች በጣም እየጨመሩ እየጨመሩ ነው የሚሄዱ። ለምን ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛም ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት፣ ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን ብዙ ተመጋቢ እና ብዙ የምግብ አቅርቦቶችም እየጨመረ ይሄዳል። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱበት ናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ አገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱ በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድ ንም ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሸስ ዲዚዝ መነሻቸው ሁሉ ከሰባ እስከ ሰባ አምስት ፐርሰንት የሚመጡት ከእንስሳት። እነዛን ነው እኛ ያንን ቀድመን በማጥማት ዘንድሮ አስረኛውን አመት አኒቨርሰሪ እናከብራለን። ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱ ውስጥ በምን አይነት እንቅስቃሴዎች ነው የምታደርጉት? የምናደርገው እንቅስቃሴዎች እንግዲህ ካውስ ውስጥ ያሉ አሁን ወደ ስድስት ሀገሮች አካባቢ ደርሰዋል፣ በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ሩሲያም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢሆኑም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካ ኢንፌክሽን ዲዚዝ ከሰው እንስሳት ጤናና ኤንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ ሰባት ስምንት አመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚመነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ፣ ሌሎች አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ አለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃ ተመቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው፣ በመላው ዓለም ያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ በአደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞችን ለአለመግደል መቻል በጣም እየተስፋፋ ያለ ችግር ነው፣ እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቅስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም፣ ጨምሮ ሌሎችም አሉ ሳልሞኔላ እነዚህ በሽታዎች ፓንደሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው፣ የሚለው እንደዚህ እንደዚህ አይነት ስራዎች ነው መሰረው ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረውኝ ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል እስቲ እሱን ይንገሩኝ። በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የኅብረተሰባችን በየቀኑ ያሉ የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገርም ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤት ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው። በታዳጊ ሀገሮች እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ ቅድም የምለው ነው እንግዲህ ብዙዎቹ አሁንም ገና የሚታወቁና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው። ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠምቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ፣ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉት አንዳንድ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት እንግዲህ። ግሎባል ሄልት ከዘንድሮ አስረኛ ዓመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ አስራ ዘጠኝ እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስኪ ጥቂት ነገር በሉኝ። ኮቪድ አስራ ዘጠኝን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ የቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል። አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ አላማችን ይህም ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜም በተለያዩ ሀገሮች ላይ ኢትዮጵያን ጀምሮ ውስጥ በተደጋጋሚ ስንናገር የቆየነ ነው። እነዚህም ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም፣ የላቦራቶሪ የመመርመር ችሎታ አቅም ማሳደግ፣ የተማረውን የሰው ኃይል ለምሳሌ የኢትዮጵያ ህብረተሰብ የጤና ኢንስቲትዩት፣ ጅትና ዩኒቨርስቲዎች ውስጥ ያለውን አቅም መገንባት፣ ካፓሲቲ ቢልዲንግ እነዚን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንደሚክ ደረጃ እንዳሁኑ እንደ ኮቪድ ናይንቲን ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ ናይንቲን ብለን በስም ባናውቀውም በገር ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የአገሪቷን ሲስተም ለማጠናከር ነበር ስንሰራ የነበር ከሁለት ሺ አስራ ሶስት ጀምሮ ሁለት ሺ አስራ ስድስት ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እኒሄውን የእንግዲሻ በሽታጋች በዛ ያን ምሳሌ በማድረግ የህፃናትንም ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ ናይንቲንን ከመከሰቱ ሁለት ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ አላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻው ሁለት ሺ አስራ ዘጠኝ ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው መነሳራ እንግዲህ ዓለምን ሌላም ከዚህ በኋላም ብዙ አይነት ወረርሽኞች እንደሚያሰጓት ይገልጻልና ከኮቪድ በላይም ሌሎችም ወረርሽኞች እንደሚኖሩ እርሶም ደግሞ ነግረውኛል። እና አሁን በኢትዮጵያ ስ አስኪ የሆነው ነገር ምንድን ነው? በጣም ጥሩ አሁ እንግዲህ አሁን ኮቪድ ናይንቲን ቢከሰትም የተለያዩ በሽታዎች በኢትዮጵያ ደረጃ የሚሆን ወይ ደግሞ በአፍሪካ ደረጃ ወይም በዓለም ደረጃ ሊከሰቱ እንደሚችሉ እንጠብቃለን። ይሄ በየመቶ አመቱ የሚመጣ ነገር እንደማይሆን ሁላችንም እንረዳለን ከኢትዮጵያ ደረጃ የሚያሰጉ ነገሮች ምንድን ናቸው ካሉም በጣም ብዙ በርካታ ናቸው ግን እንደው ለመጥቀስ ያህል ከምግብ ከውሃና በነርሳት የሚመጡ የቫይረስ በሽታዎች አለም ላይ ሁሉ እየተስፋፉ ነው ኢትዮጵያን የሚያሰጓታል ለምንድን ነው የበለጠ እነሱ ላይ ማጠንከር የምፈልገው ትሮፒካል ሀገሮች እነዚህ የምድር ወገብ አካባቢ ያሉ አገሮች በተለይ ብዙ ጊዜ አሁን የክላይሜት ቼንጅ መጀመሪያ ኢምፓክት የሚያደርጋቸው እና የተለያዩ እድገቶችና ውሃ ጥረት የተለያዩ የአካባቢ የክላይሜት ቼንጅ ኢምፓክት ስለሚያደርጋቸው ብዙ ጊዜ የአካባቢው ሙቀት መጨመር ሪፖርት እየተደረገ ነው። በዛው ልክ ድሮ ለምሳሌ ኢትዮጵያም ውስጥ የማይታዩ በነፍሳት የሚመጡ በሽታዎች የሌላቸው ሀገር በሽታዎች የነበሩ እየታዩ ነው ኢትዮጵያ ውስጥ። ምሳሌ ለመጥቀስ አሁን ደንጌ ፊቨር የሚባል በሽታ አለ። የደንጌ ትኩሳት ማለት ነው። ደንጌ ትኩሳት፣ ደንጌ ትኩሳት እና አሁን ብራዚል ውስጥ፣ ሌላ ሀገር ደቡብ አሜሪካ በምንሰራ ጊዜ ነበር ድሮ የምናውቀው። አሁን ግን ወደ ኢትዮጵያ እየገባ ነው። ሁለተኛው ደግሞ ከንጽህና አጠባበቅ ጋር ህብረተሰቡን በጣም ሊገነዘብ የሚችል ያለበት ነገር ከውሃ አቅርቦት እርግጥ እንግዲህ አንዳንዴ ህብረተሰቡ መቆጣጠር የማይችለው መንግስትን በጣም ማሰብም ያለበት ነገሮች ሊኖሩ ይችላሉ። የንጹህ ውሃ አቅርቦት እንደዚሁም በንጹህ ውሃም ተጠቅሞ ጤናን መጠበቅ ብዙ ከውሃ የሚመጡ ተዋሲያንም እየጨመሩ ነው። ዓለም ላይ በተለይ ታዳጊ ሀገሮች ላይ አንዱ ኮሌራ ነው። ድሮ ኮሌራ የሚባለው ነገር የሚሰማው ድንገት አንድ ሀገር ወይ መሬት መንቀጥቀጥ ካለ ወይ በጣም ከፍተኛ ችግር ካለ ነበር። አሁን ግን በየጊዜው የሚከሰት ነገር የሆነ ነው። ስለዚህ ከውሃ የሚመጡ በሽታዎች ሁለተኛው ነው። ከመፍሳት ከውሃ እና ይህን የንጽህና መጠበቅ ወሳኝ ነው። ሶስተኛው ከምግብ የሚመጡ በሽታዎች በጣም አሳሳ ድላጊ ናቸው። ያልበሰለ ጥሬ ስጋ ይበላል። ይህ በጣም አደገኛ ነገር ነው። ከብዙ ብዙ በሽታዎች አንጻር የተለያዩ አይነት ተዋሲያን አሉ። በቀድሞ የሚታወቀው ኮሶ ብቻ አይደለም። ከኮሶ ውጪ በተለያዩ ተዋሲያን የሚከሰቱ በሽታዎች አሉ አንዱ የምናጠናው ነው። ኢትዮጵያ ውስጥ ግን ህብረተሰባችን መገንዘብ ያለበት ምግቡን በአግባቡ በድ በአግባቡ ማለት ደግሞ በደንብ መጠበስም ያለበት ነገር ከሆነ መጠበስ፣ ወተትም ከሆነ ፓስተራይዝ የመደረግ እንግዲህ አቅምና ሁኔታዎች በፈቀደው መጠን ማለት ነው አድርጎ መመገብ በጣም አስፈላጊ ነው። ስለዚህ እነዚህ ሶስቱ ከነፍሳት የሚነሱ፣ ከውሃ የሚነሱ፣ ከምግብ የሚነሱ ትልቁ የዋን ሄልዝ ፎከስ እና ችግሮች ናቸው። አንዱ ነገር ኤንፈሳይዝ ፈሳይ ለማእንደው ለማጠናከር ያህል፣ ሌላው ሀገራችንም ውስጥ እየተገነዘብን ያለ ባለፉት አስር አመት እያየነው ነገር አገሪቷ እያደገች በሄደች ቁጥር ህብረተሰቡ እየጨመረ በሄደ ቁጥር የተለያዩ ፋብሪካዎች ምን በተሰሩ ቁጥር ኢንቫይሮመንቱ ደግሞ ኬሚካሎች አሉ የተለያዩ ኬሚካሎች በአሁኑ ጊዜ ብዙዎቹ የኢትዮጵያ ሆስፒታል ሐኪሞች ሌሎች የሚመሰክሩ እንደሚችሉት የካንሰር ቁጥር እንደ ድሮ እድሜው የገፋ ሰው ሆኖ የሚባል ብቻ አይደለም። የልጆችን ካንሰር እየጨመረ ነው። ይህም በጣም አሳሳቢ ነገር ነው። ለእኛም በጣም ያሳስበናል። ከግሎባል ዋን ሄልዝ እንግዲህ አሁን አስር አመት ሆኖታል። በቀጣይ ምን አይነት ነገሮችን ነው ለመስራት የምታስቡት? ምን ምን ላይ ነው እንቅስቃሴዎቻችሁ የሚሆኑት? በጣም ጥሩ። እንግዲህ በቀጣይ የምናስባቸው ብዙ ነገሮች አሉ። የተወሰነውን ለመጥቀስ ያህል አንደኛው በዓለም አቀፍ ደረጃ ያለ የጤና ቁጥጥር አይኤችአር ኢንተርናሽናል ሄልዝ ሬጉሌሽን ስታንዳርዶች አሉ ኢትዮጵያ አሁን እንግዲህ ኢትዮጵያ ላይ ፎከስ ስለምናደርግ በዚህ ንግግራችን፣ ኢትዮጵያ ግን ሌሎች ማለት ሊሆን ይችላል። ኢትዮጵያ እነዚህን የዓለም አቀፍ ጤና ቁጥጥር መመሪያዎችን የምታሟላበትን ሁኔታ መስራት ያሰፋ ያለው አጠቃላይ ትኩረት የምንሰጠው ነው። ያንን ለማሟላት የምናደርጋቸው ነገሮች አሉ። አንዱ ሰርቬላንስ ወይም የመስክ ዳሰ ሰናቶች በተለያዩ በሽታዎች ላይ ማድረግ ያንን አጠናክረን መቀጠል እንፈልጋለንም። ያ ዓላማቸው ሳይ ኦልሬዲ የጀመር ናቸው እንቅስቃሴዎች አሉ። በቅርቡ በጣም ልናስፋፋ የምናስበው ሁለተኛ፣ የኢትዮጵያ በጣም ወደኋላ ኋላ የቀረችባቸው በአማርኛ ቃል ላይ ኖረው ይችላል። ገና አሁን ቫይረስ፣ እነዚህ ተህዋሲያኖችን ጂኖሚክስ መስራት የኢትዮጵያ አቅም በጣም ወደኋላ የጂኖሚክስ ካፓሲቲን መገንባት ትልቁ ፎከሳችን ነው። ለብዙ ለሚሰሩ ነገሮች በጣም ውጤታማና በጣም ለህብረተሰቡ ጠቃሚ ለሀገሪቱም ጠቃሚ ውጤቶችን ሊያስገኝ የሚችል ስለሆነ ያንን ማስፋፋት እንፈልጋለን። በሶስተኛ ደረጃ ቅድም እንዳልኩት ልክ እንደ ኮቪድ ናይንቲን እንደ ፓንዴሚክ ባይመጣም በየቀኑ እየጨመረ እና በጣም እየተባባሱ ያሉ ችግሮች ቅድም እያነሰ እያነሰ የሚሄዱ ለተለያዩ በሽታዎች። ይሄ በጣም አሳሳቢ ነገር። ይሄ ከፍተኛ ችግር እንደሚያመጣ እንጠብቃለን። ወደፊትም ከፍተኛ ችግር እንደሚሆን አንጠራጠር። ግን ይህንን ግን መቀየር ሁላችንም ከሳይንቲስቱ ብቻ ሳይሆን፣ ወይ ደግሞ የአሜሪካን መንግስቱም ሳይሆን፣ ወይ ደግሞ ኢትዮጵያ መንግስት ብቻ ሳይሆን የህብረተሰቡ የእያንዳንዱ ሰው ዳኒቶችን መውሰድ በአግባቡ ንጽህና የመጠበቅ ብዙ አስተዋጽኦች ይኖሩታል። እኛ ግን ይህ ችግር እንዳለ ስለምንረዳ በጣም በከፍተኛ ደረጃ ይሄ ጸረ ተህዋሲያንን የተመለከተ አንታይ ማይክሮቢያ ሬዚስታንስ በሰው ሆስፒታልም ደረጃ፣ በእንስሳትም ደረጃ እና በተቀናጀ መልኩ ከሰው እና ከእንስሳት ጋር በተቀናጀ መልኩ እሱንም ለማስፋፋት እየሰራን ነው። በጣም አመሰግናለሁ። እግዚአብሔር ስጥልኝ። በጣም አመሰግናለሁ።